የበጎ ሰው ሽልማት ትናንት እሁድ ባካሄደው ሥነ ሥርዓት የፌስቱላ ሆስፒታል መስራች የሆኑትን ዶክተር ካትሪን ሀምሌንን ጨምሮ የላቀ አስተዋጽኦ ላበረከቱ 11 ሰዎች እውቅና ሰጥቷል። እስክንድር ፍሬው ዘገባ ልኳል። ዶክተር ኖራ ተቋቋመ በአጭር ጊዜ ውስጥ እውቅናና ተቀባይነትን ያገኘው የበጎ ሰው ሽልማት ዘንድሮም እቅዱን በማሳካት በየዘርፉ ጀግና ያላቸውን ሸልሟል፣ እውቅና የመስጠት ሥነ ሥርዓቱን አካሂዷል። ለኢትዮጵያ በጎ ያደረጉ የውጭ ሀገር ዜጎች በሚለው ዘርፍ ያሸነፉት አውስትራሊያዊቷ የፊስቱላ ሆስፒታል መስራች ዶክተር ካትሪን ሐምሊን ናቸው። ኢትዮጵያን አገራቸው፣ ዜጎቿን ወገናቸው አድርገው ለረጅም ዓመታት በአዲስ አበባ የኖሩት ከ45000 በላይ ኢትዮጵያውያን ሴቶችም እንዲረዱ ያደረጉት ዶክተር ካትሪን በኢንተርኮንቲኔንታል ሆቴል ከተሰባሰበው ታዳሚ የጠበቃቸው ጭብጨባና አድናቆት ከፍተኛ ነበር። Thank <laughs> you. ልዩ ዘርፎች ያሸነፉ ሌሎች አስር ሰዎችም እንደዚሁ እውቅና ተሰጥቷቸዋል። በ15 ቋንቋዎች የተካሄደው የመሠረተ ትምህርት እንዲሳካ ያደረጉትን ጨምሮ በልዩ ልዩ የመማር ማስተማር ሂደቶች አስተዋጽኦ ማድረጋቸው የተገለጸው ማሞ ከበደ ሸንቁጥ በመምህርነት ዘርፍ ተሸልመዋል። በማህበራዊ ጥናት ዘርፍ ታዋቂው የአዲስ አበባ ዩኒቨርሲቲ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ፣ በሳይንስ ዘርፍ ደግሞ ሲቪል መሐንዲሱ ኤሚሬተስ ፕሮፌሰር ንጉሴ ተበጀ የዘንድሮ ተሸላሚዎችን ተቀላቅለዋል። በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰርነት ያገለገሉት አንጋፋውና ሁለገቡ የጥበብ ሰው ተስፋዬ ገሰሰ በዘርፉ አሸናፊ ሆነዋል። በአድማጮች ዘንድ ከፍተኛ ተቀባይነት በነበረው የእሁድ ጠዋት የሬዲዮ ፕሮግራም ከ1973 እስከ 1977 ያደረገውን ከፍተኛ አስተዋጽኦ ጀምሮ ለግማሽ ምዕት ዓመት በጋዜጠኝነትና በሥነ ጽሑፍ ተወዳጅ ሥራዎችን ያበረከተው ንጉሴ አክሊሉ የጋዜጠኝነቱን ዘርፍ አሸንፏል። ጋዜጠኛ ንጉሴ ንጉሴ ከ1996 ዓ ም ጀምሮ በዚሁ በአሜሪካ ድምፅ ሬዲዮ በተባባሪ አዘጋጅነት እየሰራ እንደሚገኝም በሥነ ሥርዓቱ ላይ ተገልጿል። ከአገር አልፎ በዓለም ተወዳጅ ስም ያተረፉት የአፍሪካ ስፖርት ተመልካች በፍቅር የሚያነሳቸው ሞሮኮ ስታዲየም የሰየመችላቸው የኢትዮጵያ የስፖርት አባት ይድነቃቸው ተሰማ የዓመቱ ልዩ ተሸላሚ ሆነው ተመርጠዋል። በሌሎች ዘርፎችም እንደዚሁ ከቀረቡት እጩዎች መካከል አሸናፊ ለሆኑት እውቅና ተሰጥቷል። በታዋቂው ጸሐፊ ዲያቆን ዳንኤል ክብረት አስተባባሪነትና በሌሎችም በጎ ፈቃደኞች ተነሳሽነት ከጥቂት ዓመታት በፊት የተጀመረው ሽልማት እነሆ ዘንድሮም ቀጥሏል። የተለያዩ ተሞክሮዎችን ለሚጠቅሱ አንዳንድ ወገኖች ይህ በራሱ ትልቅ ስኬት ነው። አስቸጋሪ ፈተናዎችን ተቋቁሞ እያለፈ ያለ ዲያቆን ዳንኤል ክብረት ይህንን ያብራራል። አንዱ ደጋፊዎች በኋላ ነው ሰዎች እየገባቸው መደገፍ የጀመሩት እንጂ እንዲህ አይነት ዝግጅቶች የሚደግፉ ሰዎች ማግኘት በጣም ከባድ ሁለተኛ የኛ ሀገር የመዋቅራዊ አሰራር በጣም እንዲህ ያሉ ነገሮች በጣም ፈታኝ ነው። ሶስተኛ ራሱ ባህሉ አንዳንዴ የማክበር ባህል ስለሌለን የሚከብሩ ሰዎች ትንሽ አርቲስት ወይም ስፖርተኛ ካልሆነ በስተቀር ሌሎችን ለማግኘት ራሱ አትችልም። ሰውም አያውቃቸው፣ ሚዲያውም እነሱ ላይ ስለሚያተኩር ነው። እነዚህ አሁን ሳይንቲስቶች፣ ሌሎቹን ከየት ታገኛቸዋለህ? ታሪካቸውን ራሱ እንኳ ጉግል አድርገህ እንኳን ማታገኙ ነው ከራሳቸው ከሰዎቹ ሰዎቹ ደግሞ ሲሰሩ ነው የኖሩት፣ እንጂ ታሪክ እንኳን አያስቀምጡም። እና ያ ደግሞ ሌላው እነዚህ ናቸው ትልቆቹ ፈታኞቻችን። የወጡ የገቡ ዘርፎች አሉ ይመስለኛል። እስቲ አስታውሰኝ፣ ባለፈው አመት እነዚህ እነዚህ ነበሩ፣ ዘንድሮ እነዚህን አስወጣ እነዚህን አስገባ ነበረው። ስፖርት ነው ዘንድሮ የሌለው። ለኢትዮጵያ በጎ የሰሩ የውጭ ሀገር ዜጎች የሚል ተካቷል። ምክንያቱም ከኢትዮጵያውያን በላይ አንዳንድ ጊዜ ለኢትዮጵያ የሰሩ ብዙ የውጭ ሀገር ዜጎች አሉ እና እነሱ ተካተዋል። ሌላው እንዳለ ነው። ዘንድሮ ስንት ደረሰ ማለት ነው? ዘርፉ 11 ዘርፎች ናቸው። ለምሳሌ ከረጅም ዓመታት በፊት ብዙ አመት የሰሩ ሰውና በቅርብ የተቀላቀሉ በአንድ ዘርፍ ውስጥ አብረው ብቻ ነው ይቀርባሉ ለማለት ፈልጌ ነው። ለኛ ትልቁ ነገር ከዚህ በፊት እንደነገርኩ አስተዋጽኦቸው ነው። ነገር አንድ ሰው አምሳ አመት ሊሰራ ይችላል። ያመጣው አስተዋጽኦ ግን አምስት አመት በሰራው ሰው ሊበለጥ ይችላል። ከዚህ በፊት ማይተናቸው በጣም አንጋፋ ሰዎች ወጣት በሆኑ ተበልጠው አይተናቸው። ለምን አስተዋጽኦው ነው። አንዳንድ ጊዜ አጋጣሚ ፈጥሮልህ አንድ ቦታ ላይ ረጅም አመት ልትቆይ ትችላለ። በመንግስት ኃላፊነት ቆ ሰላሳ አመት ልትቆይ ትችላለ። ያ ማለት አንጋፋ ነህ ማለት አይደለም እና ምናልባትም በሶስት አመት ውስጥ ትልቅ ለውጥ ያመጡ ሰዎች ግን ልታገኝ ትችላለህ። ውልና ማስረጃ ለኢትዮጵያ ውስጥ የቀየረው ሰውዬ እኮ በተወሰነ አመት ውስጥ ሶስት አራት ወር ይፈጅ የነበረው መስሪያ ቤት ነው በሰላሳ ደቂቃ እንዲሆን ያደረገው ይሱ በአንድ አመት የሰራው ስራ እኮ ሰላሳ አመት ድርጅቱን ከመራው ሰው የበለጠ ነው። አሁን ሁለቱን የምታወዳድረው በአስተዋጽኦቸው ነው፣ በተሰጠው አስተዋጽኦ እድል ነው እንጂ በኖሩበት ዘመን አይደል። የኖሩበት ዘመን ለሰው ስራው መግለጫ አይደል። ካለፉት ሁለት ሽልማት ወቅቶች ያነሳሁትን ጥያቄ ላንሳ፣ ለመጨረሻ ጊዜ የመጨረሻ ጥያቄ ላደርገው ማለቴ ነው ተቋማዊ ቅርጽ እንዲይዝ ጥረት እያደረገ ነው ብለኸኝ ነበር። ምን ላይ ትገኛለው? የአገሪቱ ህግ እንዲህ አይነት ነገሮችን ለማስተናገድ ያለው በር በጣም ጠባብ፣ በጣም ጠባብ። እንዲያውም እኛ ወደ ህጉም ህጉንም እየ መወትወት ጀምረናል። እነዚህን ቅርጽ የሚያካትት ነገር መኖር አለበት ወደሚለው ነሄድ ነው እንጂ ሊያካትት የሚችል የለም። በጣም ለማሰገን ወደ ያቆልዳል። ዳንኤል ክብረት እንኳን ደሳለ ግናለሁ